ሰዎች ለሰዎች የተባለ የጀርመን ምግባር ሰናይ ድርጅት በሰሜን ሸዋ ዞን ቅንብቢት ወረዳ በምትገኘው የሸኖ ከተማ በ50 ሚሊዮን ብር ወጪ ያስገነባውን የቴክኒክና ሙያ ማሰልጠኛ ኮሌጅ አስመረቀም። በምረቃው ስነ ስርዓት የተገኙት የወረዳው አስተዳዳሪ አቶ አለሙ ለገሰ በዕለቱ ካሰሙት ንግግር በወረዳችን በሸኖ ከተማ የሸኖ ቴክኒክና ሙያ ተቋም ግንባታው 80 ሚሊዮን ብር በላይ የፈጀ ባለ አስራ ሁለት ብሎክ ህንፃና ልዩና ዘመናዊ ማሽኖችን ደረጃቸውን የጠበቁ የማስተማሪያ መሳሪያዎች ከውጭ ሀገር በማስገባት ለወረዳው ህዝብ አስረክበዋል። ሁለተኛ በቀድሞ የሰዎች ለሰዎች አስተባባሪ በካርል ስም የተሰየመው ግምቱ ስምንት ሚሊዮን ብር በላይ የፈጀ ባለ ሰባት ብሎክ ህንፃ ከነ ሙሉ የተማሪዎች መቀመጫና መገልገያ መሳሪያዎች ጭምር ሰርቶ በማስረከብ ከአንድ ሺህ በላይ ተማሪዎች በተሻለ ትምህርት ቤት እንዲማሩ ተደርጓል። የኮሌጁ ዲን አቶ ታደለ ከበደ ለዶይቼ ቬለ በሰጡት አስተያየትም ተከታይም ብሏል። በአጠቃላይ አስራ ሁለት ብሎክ ነው የሰሩት ማለት ነው። መሽነሪን ስንመለከት አሁን እንዳያችሁት በማኒፋክቸሪንግ ማለት በብረታብረት ስራ ዙሪያ ማለት ነው። በዚህ ያለው መሽነሪ በየትኛው በኢትዮጵያ ቴክኒክና ሙያ አለ ብዬ ነው ያላስብ እያየሁት የለም ኢቪን በሲ ሌቨል ብቻ ሳይሆን በዲግሪ ራሱ መስጠት ይቻላል። በቂ ማቴሪያሎች የተሰጠ ማለት ነው። ማህሌት አንበሴና ማህደር የኮሌጁ ተማሪዎች ናቸው። ሁለቱም የሰጡንን አስተያየት በቅደም ተከተል እናስደምጣቸው። እኛ መጀመሪያ ስንማር የተሟላ ማቴሪያል አልነበረንም። የአሁኑ ግን በጣም አሪፍ ነው። አሁን ለሚማሩትም አሁን ለገቡትም እኛ ሲውሲ ስንወስድም አይተነዋል። በጣም ጥሩ ጥሩ ማሽን የገባው በጣም አሪፍ ነው። አይገናኝም። መጀመሪያ ያው ቴዎሪ ነበር አብዛኛውን ጊዜ የምንማረው። ፕራክቲስ ለመማር ብዙ እቃ አልነበረም አሁን ግን ፕራክቲስም ለመማር እና ከዛ በኋላም ቆይተን ነበረ ይህንን እድል ያገኘ ነው እና በጣም አሪፍ ነው፣ ደስ ይላል። ፕራክቲስም ስንሰራ ሁለት ሶስት ሆነን ነው የምንሰራው አንድ ማሽን ላይ ማሽን በጣም እጥረት ነበረ። አሁን ግን በጣም አሪፍ ነው፣ ተሻሽሏል። አዳዲስ ማሽኖች አሉ፣ ጥሩ ጥሩ እቃዎች አሉ። በኮሌጁ ግንባታ ዙሪያ እና በተማሪዎቹ ቅሬታ ላይ የሰዎች ለሰዎች የኢትዮጵያ ዳይሬክተር ሚስተር ሬነርን አነጋግርናቸው ነበረ ይህን ትምህርት ቤት የገነባ ነው በቴክኒክና ሙያ ዘርፍ ያለውን ፍላጎት ለማሟላት ነው። ኮሌጁ አራት የትምህርት ክፍሎች ያሉት ሲሆን እነዚህ ደግሞ በከተማዋና በአጉራባች ሶስት ወረዳዎች ያለውን የሰለጠነ የሰው ኃይል ፍላጎት ለማሟላት ይጠቅማል። ማሽኖቹን የሚያንቀሳቅሱ ባለሙያዎች በተመለከተ ከምረቃው በፊትና ማሽኖቹ ከማስረከባችን በፊት አስፈላጊውን ስልጠና ሰጥተናል። ምንም እንኳ ለወረዳው ብናስረክብም አሁንም ግን ወጣቶቹን ለሚያስተምሩ ባለሙያዎች ስልጠና እንድንሰጥላቸው ከጠየቁን ስልጠናውን ለመስጠት የተቻለንን ሁሉ እናደርጋለን። ለዶቼ ቨለ ራዲዮ፣ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም